የዶችቬሌ ዋና አስፈጻሚ ፒተር ዲንቡርግ ከአዲስ የስራ ባልደረቦቻችን ጋራ ውይይት አድርገዋል። ይዘቱ የሁሉም ተመሳሳይ በመሆኑ በአሶሳ በቤኒሻንጉል የተሰማራው ነጋሳ ደሳለኝ የዕለት ተዕለት የመስክ ስራዎችን በዝርዝር ካስረዳቸው ውስጥ ያው ከጀመርኩበት ጊዜ ጀምሮ በስልክም ከቅርብ ጊዜ ደግሞ ያው በራሴ በጓደኞችም እገዛ እየሰራው እገኛለሁ እንደ ክልል ባለስልጣናት በቤንሻንጉል በኩል ኢንተርቪው ይሰጡኛል፣ አያስቸግሩኝም። ለጊዜው ትንሽ የሚያስቸግረው ከወለጋ ምዕራብ ኦሮሚያ ላይ ነው። ስልክ ይዘጋሉ። ያነሱም ከሄድ ኦፊስ ካልሆነ ስልክ አያነጡም፣ መረጃ ይሰጡ። ሌላው ደግሞ እንደ ችግር ትልቁ ችግር ምንድነው? ኦሮሚያና ኦሮሚያና ቤንሻንጉል ድንበር ላይ አሁንም ብዙ በጣም ችግር አለ። በጣም ችግር ስላለ እንደ ልብ መንቀሳቀስ አንችልም። ትራንስፖርት እንደ ልብ የለም። አሁን እኔ ለወደፊት ይሄን ይዤ ወደ ቤኒሻንጉል ሲሄድ ኦሮሚያ ልዘግብ ቢሄድ ይሄን ይዤ አልሄድም፣ የራሴን ነው ይዤ የሚሄደው ልሰረቅ ይችላል። ስለዚህ አሁንም እንትን የደህንነት ችግር አለ። በጀርመን ቦን ከተማ ከሚገኘው ከዲ ደብልዩ ዋና መስሪያ ቤት የመጣው አሰልጣኝ ባልደረባችን ማን ተጋፍቶት ስለሺ በአዲስ ለተሰማሩት ባልደረቦቻችን በሁለት ፈረቃዎች በሰጠው የስልጠና ሂደቱን ይዘት ይገልጸዋል። ስልጠናውን ለሁለተኛ ጊዜ ነው አሁን መጥቼ የተሰጣቸው። እንደው ስልጠናውን ግልጽ ለማድረግ በሞባይል የሚሰጥ የቪዲዮ ቅንብር ስራ ነው። በተለይ ያተኮር ነው የቪዲዮ ቅንብሩ ላይ ነው። ሌላውን ነገር ስለሚያውቁት፣ በተለይ በአንስ ባለ ሞባይል አይፎን ሲክስ ኤስ የሚባል ሞባይል ነው ይዘን የመጣ ነው። እሱ ላይ እያንዳንዱን አይነት የመቅረጫ አፕሊኬሽን ማሰሪያ፣ እንዲሁም ማቀናበሪያውን ጭነን የመጣ ነው። እሱ ነው ውስብስብ የሚያደርገው። ብዙ እቃዎች ይዘን መጥተናል። በጣም ውድ የሆኑ እቃዎች፣ ውስብስብ የሆኑ እቃዎች እሱን እሱ ማሳየት ቴክኒካል ነገሮችን ማሳየት ትንሽ ይከብድ ነበር ግን ባልደረቦቻችን፣ በአጠቃላይ እዚህ ኢትዮጵያ ያሉት፣ በተለያየ ቦታ ያሉት ሁሉም በጣም ጉጉ ነበሩ ለማወቅ ፍላጎታቸው ከፍተኛ ስለነበር ረዥም ሰዓት እየወሰደን ነው ስልጠናውን ያደረግነው እንዲያውም ሳናስበው የምሳ ሰዓቱ አልፏል። እዛው ምሳ እዛው ነው የምንበላው፣ እና የባለቤቱ ልጅ መጣና አንኳኩቶ ጥሩ ልጅ ነው። አንኳኳና ምሳት በሉ ሙ ያለን ሁላችንም ሰዓት ስናይ ሰዓቱ ሄዷል። እንግዲህ የዚህን ያህል ነው። ተመስጠው ፍላጎታቸው ከፍ ያለ ነው። ጌታቸው ተድላይ ጊዮርጊስ ለዲደብሉ ዘገባ ከአዲስ አበባ።